ኢትዮጵያ ውስጥ ባለፉት ሁለት ሳምንታት የኮቪድ-19 ወረርሽኝ ከሶስት ከመቶ ወደ ሀያ ስምንት ከመቶ ማሻቀቡን የጤና ሚኒስትር ሊያ ታደሰ አስታውቀዋል። በአንድ ሳምንት ጊዜ ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር ከስምንት ሺህ በላይ መውጣቱንና የስርጭቱ መጠን በስፋት መጨመሩን ያሳየ እንደሆነ ሚኒስትሯ ገልጸዋል። በዓለም ዙሪያ እንደ አራተኛው ማዕበል እየተዛመተ ያለው ኦሚክሮን ዝርያ ኢትዮጵያ ውስጥ መኖር አለመኖሩን ባለሙያዎች እያጠኑ ናቸው ብለዋል። ሚኒስትሯ ጋዜጣዊ መግለጫውን ፀሐይ ዳምጠው ተከታትለዋለች። በኢትዮጵያ ባለፉት ሰባት ቀናት ብቻ በኮቪድ-19 ወረርሽኝ የተያዙ ሰዎች ቁጥር ከፍተኛ መሆኑን ነው የጤና ሚኒስቴር ያስታወቀው። የጤና ሚኒስቴሯ ዶክተር ሊያ ታደሰ በአሁኑ ወቅት የኮቪድ-19 ወረርሽኝ ስርጭት ባልተጠበቀ ሁኔታ በመጨመሩ በጽኑ ታመው ክትትል እየተደረገላቸው ያሉ ታካሚዎች ቁጥር ከ140 በላይ መድረሱን ነው የገለጹት። ባለፉት ሰባት ቀናት ውስጥ በተደረገ ምርመራም ወደ 8511 ሰዎች የኮቪድ ቫይረስ ተገኝቶባቸዋል። 34 ሰዎችን ህይወታቸውን አጥተዋል። የዓለም ጤና ድርጅት ህዳር 17 ቀን ባወጣው 2014 ባወጣው ሪፖርት መሰረት ኦሚክሮን የተባለ አዲስ የኮሮና ቫይረስ ዝርያ በህዳር 15 መገኘቱን አሳውቋል። ይህ ቫይረስ በከፍተኛ ፍጥነት በመሰራጨት ላይ ሲሆን ዝርያው ከታወቀበት ጊዜ ጀምሮ በሁለት ወራት ውስጥ በመቶ ስድስት ሀገራት ውስጥ ተገኝቷል። እስካሁን ካሉት ዝርያዎች ፈጣን ከመሆኑም በላይ ከዚህ በፊት የተያዙ ሰዎችንም በድጋሚ የመያዝ አጋጣሚው ከፍተኛ እንደሆነ መረጃዎች ያመላክታሉ። በሀገራችንም ካለፉት ሁለት ሳምንታት ጀምሮ በኮቪድ የመያዝ ምጣኔ ተከታታይ ጭማሪ ያሳየ ሲሆን በተለይ ባለፈው ሳምንት ከነበረበት ሶስት በመቶ በትላንትናው እለት ወደ 28 በመቶ አድጓል። በሀገራችን ካሉ የተለያዩ እንቅስቃሴ እንቅስቃሴዎች ጋር ተያይዞ ተገቢው ጥንቃቄና ዝግጅት ካልተደረገ ጉዳቱ የከፋ ሊሆን እንደሚችል የሚያሳይ ነው። በተለይ አሁን በዓለም ላይ የተከሰተው በአራተኛ ማዕበል የተነሳው ኦሚክሮን የተሰኘው የቫይረሱ ዝርያ በፍጥነት እየጨመረ መሆኑን ጠቁመው ይህ የቫይረሱ ዝርያ በኢትዮጵያ መከሰቱን ለማረጋገጥ ምርመራ እየተካሄደ ነው ሲሉ ተናግረዋል። ዶክተር ሊያም ቫሪያንት አለ የለም የሚለው እንግዲህ ቴስት ምናደርግበት የጂንስ ሲኮንሲንግ ምንለው ምርመራ እንደሆነ ይታወቃል። ለዚህኛው ኦሚክሮን ቫሪያንት የሚያስፈልገው መሳሪያዎቹ ቢኖሩንም የምርምሩ የሚያስፈልጉት ሬጀንቶች የማግኘት ሂደት ላይ ስለነበርን የተወሰነ ጊዜ ወስዶብናል። አሁን ግን ምርመራው ተጀምሯል። የሚያስፈልጉ በዚህ ፖዘቲቭ የሆኑ ሳምፕሎች ተወስደው የጂንስ ሲኮንሲንግ ስራው መሰራት ተጀምሯል። ስለዚህ የዚህ ውጤት እንደታወቀ የምናሳውቅ ይሆናል ማለት ነው። ሰሞኑን በሀገር ደረጃ በሚባል ሁኔታ በስፋት የታየው ጉንፋን የሚመስል በሽታ ከአዲሱ የቫይረስ ዝርያ ጋር ስላለው ተያያዥነት ከጋዜጠኞች ለተነሳው ጥያቄም ዶክተር ሊያ ታደሰ ተከታዩ ምላሽ ሰጥቷል። ጉንፋን ነው በሚል ስሜት ብዙ ጊዜ ሰዎች ስሜት እየኖራቸው ምርመራዎች አያካሄዱም። ይሄ ደግሞ ይበልጥ ስርጭቱን እንዲባባስ እያደረገው ስለሆነ ምንም አይነት የጉንፋን የሚመስል ስሜትም ቢሆን የሚሰማን ከሆነ እነዚህ ምርመራ አድርገን የበሽታውን የመተላለፍ እድል እንድንቀንስ ማሳሰብ እወዳለሁ። ትምህርት ቤቶችም የኮቪድ መከላከያ መንገዶችን አጠናክሮ መተግበር ይገባቸዋል። ለዚህም የትምህርት ቤት ማህበረሰብ በመደበኛ የሚሆን በዩኒቨርሲቲዎች አስተማሪዎች፣ ተማሪዎች እንዲሁም ወላጆች ክትትል ድጋፍ ሊያደርጉ ይገባል። ሚኒስትሩ አክለውም ከዚህ ቀደም ክትባት የወሰዱ ሰዎች ከወሰዱ ስድስት ወር ከሞላቸው ስርጭቱን ለመግታትና ጉዳቱን ለመቀነስ ተጨማሪ ክትባት እንዲከተቡ አሳስበዋል። ተጨማሪ ክትባት ወይም ቡስተር ዶዝ የሚባለው አሁን በዓለም ላይ ስርጭታቸው ዋነኛ የሆኑት ኦሚክሮን እና ዴልታ ቫሪያንትን ለመከላከልና የበሽታውን አስከፊነት ለመቀነስ ከፍተኛ አስተዋጽኦ እንዳላቸው ዓለም አቀፍ ጥናቶች ያመላክታሉ። በጤና ሚኒስቴርም የተጨማሪ ክትባት ወይም ቡስተር ዶዝ የኮቪድ-19 ክትባትን ለህብረተሰቡ ለመስጠት የክትባት አማካሪ ቡድኑን ባስቀመጠው ምክር ሀሳብ መሰረት ከዚህ በፊት ክትባቱ ጨርሰው የወሰዱና ና ስድስት ወርና ከዚያ በላይ ጊዜ የሆናቸው የህብረተሰብ ክፍሎች ይህንን ተጨማሪ ክትባት ወይም ቡስተር ዶዝ በአቅራቢያቸው በሚገኙ የጤና ተቋማት በመሄድ መውሰድ እንዲችሉ ውሳኔ አሳልፈናል። ዶክተር ሊያ ከውጭ ሀገራት እየመጡ ያሉ የዲያስፖራ ማህበረሰብ አባላት ከኮቪድ-19 ነፃ መሆናቸውን የምስክር ወረቀት እያሳዩ ቢሆንም በቦሌ ዓለም አቀፍ አውሮፕላን ማረፊያ ውስጥ በተዘጋጀው የክትባት ማዕከል ክትባቱን ያልወሰዱ ዜጎች እዚህም መከተብ እንደሚችሉ ጭምር ገልጸዋል። አሁን ባለው ሁኔታ የቫይረሱ ስርጭት አስጊ በሚባል ሁኔታ ላይ እየደረሰ በመሆኑ ህብረተሰቡ ራሱንና ቤተሰቡን ከኮቪድ-19 ለመከላከል አስፈላጊ የጥንቃቄ መንገዶችን መከተል አለበት ብለዋል ሚኒስትሯ። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ